ዘጠኙን የአውሮፕላኑን ሠራተኞች ጨምሮ ለ157 ሰዎች እልቂት ምክንያት ለሆነው የእሁዱ የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የመከስከስ አደጋ መልስኤ ፍለጋው ተያይዟል። ለመሆኑ የአደጋው መልስኤ ምንድን ነው? መልስ ፍለጋው ተጀምሯል እንዳልነው፣ የበረራ እገዳውስ ምን አስከትሎት ይሆን? የዘመናዊውን አውሮፕላን የቴክኖሎጂ ጠባይ የበረራ አደጋዎችን መንስኤ ለመመርመር በታለመ ቅንብሩ የቦይንግ ታሪክ መለስ ብሎ በመቃኘት አሉላ ከበደ የበረራ ጥናት አዋቂ አነጋግሮ ተከታዩን አጠናቅሯል። ድፍን ምዕት ዓመት በተጠጋው የሁሉም መጀመሪያ በሚመስል ታሪክ እንደርደር። ይህ የእሁዱን አደጋና እርሱን ተከትሎ የተከሰቱት ገና የምንደርስባቸው ጉዳዮች ሁሉ የቦይንግም ታሪክ አካል ይሆናሉ። እንደ አውሮፓውያን የዘመን አቆጣጠር በ964 ተወጥኖ በ967 ለመጀመሪያ ጊዜ የሰማዩን ግድግዳ የቀደደው ቦይንግ 737 እንደ አውሮፓውያን የዘመን አቆጣጠር በአሜሪካው ቱጃር የሳንቃ ነጋዴ ቦይንግ ኢ e. ዊሊያም በ916 የተመሠረተው የቦይንግ የበረራ ቁሳቁስ ኩባንያ ስድስት ዋነኛ የመንገደኞች ማመላለሻ አውሮፕላን አይነቶች አንዱ ነው። በሚያዚያ 1967 ለመጀመሪያ ጊዜ የበረረው ቦይንግ 737 100 በአመቱ በኤካቲት 1968 በሉፍታንዛ አየር መንገድ የመንገደኞች ማመላለሻ አገልግሎት ስራውን ጀመረ። ከዚያም ረጅሙ 737 200 ሚያዚያ 1968 ዓ ም ተዋወቀ። ቦይንግ በ1980ዎቹ ሲኤፍኤም 56 በተባለ በራሱ ዛቢያ በሚሽከረከር ማሽን የሚቀለጥፍ የጄት አውሮፕላን ሞተርና ተሻሽሎ ከተሰራ የአውሮፕላን ክንፍ ጋር የቦይንግ 737 ክላሲክ ሲሪስ በመባል የሚታወቁትን 737300፣ 737400 እና 737500ን በማከታተል አስተዋወቀ። ፕሮፌሰር ነቫል ተናጂ በዩናይት ስቴትሱ የኦሃዮ ስቴት ዩኒቨርሲቲ የበረራ ጥናት አዋቂ ናቸው። ከትላንቱ ፕሬዚዳንት ትራምፕ የቦይንግ 737 ማክስ 8ና ዘጠኛ አውሮፕላኖች እንዳይበሩ ከተላለፈው ውሳኔና የአሜሪካዊ የአቪዬሽን ባለሥልጣን ትእዛዝ እንንደርደር አልኳቸው። ለመሆኑ ይህ ውሳኔ የአውሮፕላኑን ሁኔታና አደጋውን አስመልክቶ ምን የሚነግረን ይኖር ይሆን? የሁለቱን አውሮፕላኖች አደጋ ምስስል የሚያሳየ መረጃ ስናይ ውሳኔዎቹ ምክንያታዊ ናቸው ብዬ አምናለሁ ይላሉ። አኮርዲንግ ቱ ዩ ኤስ ን ካናዲያን ኦፊሻልስ ስ አዲሽናል ኢንፎርሜሽን ካሚንግ ኢን ፍሮም ሳተላይትስ ት ር አር ሳም ሲሚላሪቲስ ን ወርስ ጎንግ ን። የካናዳ ባለስልጣናት እንደሚሉት በሁለቱ አደጋዎች መካከል አንዳንድ መመሳሰል እንዳለ የሚጠቁሙ የሳተላይት መረጃዎች አሉ። ስለዚህ በዩናይትድ ስቴትስም በካናዳም የተወሰዱት ውሳኔዎች ትርጉም ያላቸው ይመስላሉ። በዚህ ተጨማሪ መረጃ ምክንያት አውሮፕላኑ መውረድ አለበት። አሁን አየር መንገዶች ተሳፋሪዎቻቸውን በአግባቡ ለማስተናገድና በተቻለ ፍጥነት ለማደላደል አበርትተው እየሠሩ ናቸው፣ ምክንያቱም በረራዎች ተሰርዘዋል። እንደምታውቀው ሳውት ዌስት አየር መንገድ በዩናይትድ ስቴትስ ግዙፉ አመላላሽ ነው። ከሰባት መቶ ሐምሳ አይሮፕላኖቻቸው፣ ሰላሳ አራቱ እነዚህ ጀቶች ይመስሉኛል። ከአጭር ጊዜ ስንመለከተው መጠነኛ መረባበሽ ይፈጥራል። ይሁን እንጂ ከአጠቃላዩ የአይሮፕላኖቹ ቁጥር አነስተኛ ቁጥር ያላቸው በመሆናቸው የታገዱት መንገደኞቻቸውን ፈጥነው ያደላድላሉ ብዬ አስባለሁ። የአደጋውን መንስኤ ምንነት በተመለከተ ከአንዳች ድምዳሜ ላይ ለመድረስ ጊዜው ገና መሆኑን የተናገሩት ፕሮፌሰር ተናጂ አዲሶቹ ዘመናዊ አውሮፕላኖች ይዞት የመጡት ቴክኖሎጂ በተለይ በቦይንግ ሰባት ሰላሳ ሰባት ማክስ ላይ ለደረሱት ያልተጠበቁ አደጋዎች መንስኤ ሊሆን ይችል ሊሆን በሚልም የተለየ ትኩረት እየሳበ ነው። በምልአትና በቅርበት ሊታይ ይገባዋል ነው የሚሉት። አይሮፕላኑ ላይ ራሱን በራሱ የሚመራው አሰራር እየበዛ ነው ለሚለው ጥያቄ የእኔ አስተያየት ራሱን በራሱ የሚመራው ቴክኖሎጂ የደህንነትን ዋስትና በማሳደግ ወጪን በመቀነስና የተሳፋሪውን ምቾት ከፍ በማድረጉ በኩል ሁነኛ ዋጋ ስለሚኖረው ከፍተኛ ጠቀሜታ አለው የሚል ነው። ይበልጥ ጠቃሚ የሚሆነው ግን የቴክኖሎጂውን ፍጥነት የሚመጥን ግንዛቤ በቀደመው የበረራ ጥበብ ክህሎት ላይ ማዕከል ዛሬ ላለንበት ይዞታ እጅግ አስፈላጊ ነው ሲሉም ይሞግታሉ። ቴክኖሎጂ፣ በተለይ ደግሞ ዲጂታል ቴክኖሎጂ እጅግ በቀለጠፈ ፍጥነት እያደገ በመሆኑ አብራሪዎች፣ እርግጥ ነው ከፍተኛ ሙያዊ ብቃት ኑሯቸው ነው የሚበሩት። ለዚያም ከፍተኛ አክብሮት አለኝ ይሁንና በሙያ ስልጠናቸው ወቅት ከቀሰሙት ልዩ ክህሎት በተጨማሪ የቴክኖሎጂ ስልጠናም ቢያገኙ ስራቸውን ይበልጥ በተቀላጠፈና ይበልጥም በተዋጣ መንገድ መስራት ይችላሉ ብዬ አምናለሁ። በመሆኑም ቴክኖሎጂውን ይቅር ማለት አንችልም። የቴክኒክ እክል በአውሮፕላን ስሪት ወቅት በተፈጠሩ ችግሮች የሚከሰት አደጋ ወይም በአብራሪው ስህተት ሊመጣ የሚችለውን ጨምሮ ለአደጋ መንስኤ ሊሆኑ የሚችሉትን ከዚህ ካአሁኑ ከኢትዮጵያ አየር መንገዱ አደጋ ጋር እንዴት ያዛምዱታል አልኳቸው። ፕሮፌሰር ተናጂ ያስረዳሉ። ኒውመረስ ፋክተርስ ዛት ካንቨርጅ ቢፎር አን አክሲደንት ሃፕንስ በት አህ የአይሮፕላን አደጋ ከመከሰቱ አስቀድሞ ያን አደጋ ሊያስከትሉ የሚችሉ በርካታ ምክንያቶች ተጣምረው ሊመጡ ይችላሉ። ይሁን እንጂ በተለይ የትኛው ነው የአደጋው መንስኤ የሚለውን ግን ምርመራው አሁን ባለንበት ደረጃ ላይ ሆነን ነጥለን መናገር አንችልም። አይሮፕላን ላይ በተገጠሙ መረጃ ለቃሚ መሣሪያዎች አማካኝነት እየተሰበሰበ ያለው የመረጃ መጠን ግን በእጅጉ አስደማሚ ነው። ብዙ ሰዎችን አሳፍሮ አየሩን የሚቀዝፈው አይሮፕላን ሳይሆን አንዳች የመረጃ አፍላቂ ማሽን የሚበር ነው የሚመስለው። ይህን መረጃ አንድ የአውሮፕላን የመከስከስ አደጋ ከደረሰ በኋላ መንስኤውን ለማወቅ ብቻ ሳይሆን ከዚያ ለላቀ ዓላማም መጠቀም መቻል አለብን ነው የሚሉት ፕሮፌሰር ተናጂ። ስለሆነም የተሰበሰበውን መረጃ የተባለው የአይሮፕላን አደጋ በምን ምክንያት ደረሰ የሚለውን ጥያቄ በወጉ ለመመለስ ብቻ ሳይሆን ቴክኖሎጂን ተጠቅመን ከወዲሁ ምን ሊከሰት ይችላል የሚለውን ለመተንበይና አልፎም ምን መደረግ አለበት የሚለውን የምንፈልገውን ውጤት ለማግኘት ጭምር ልንጠቀምበት እንችላለን። ባጭሩ ልጠቁም የምሞክረው በዚያ በራሪ አካል በአውሮፕላኑ በራሱ አማካኝነት የሚሰበሰበው መረጃ በርክቷል። የአውሮፕላኑ ሞተር ይሁን ቴክኖሎጂውን በመገልገል በጥልቀት በመመርመር ለምንና እንዴት የሚሉትን ጥያቄዎች ጨምሮ በአመላካችነት ልንጠቀም የምንችልበትን አሰራር መቅረጽ እንችላለን። የዩናይት ስቴትስ የአቪዬሽን ባለስልጣን በመጪው ወር ቦይንግ በዚህ አውሮፕላኑ ላይ የማሻሻያ ለውጦችን እንዲያደርግ ትእዛዝ ስለመስጠቱ ጠየቅኳቸው። አየህ፣ የአይሮፕላኑ ፈብራኪ ኩባንያ የአደጋውን መንስኤ ለማወቅና ምን አይነት ለውጦችና ማሻሻያዎች መደረግ እንዳለባቸው ለመወሰን ብቻ ሳይሆን የምርመራውን ውጤት ተከትለው የዲዛይን ወይም የንድፍ ለውጥ ማድረጋቸው አይቀርም። ለዚህም ተግተው በመሥራት ላይ ናቸው። የብቃት ማረጋገጫ ሰነድ የሚሰጠው መንግስታዊው የቁጥጥር መስሪያ ቤትም ከእነርሱ ጋር በቅርብ ክትትል በመስራት ላይ ነው። የመጨረሻው ወሳኝ ግን ምን እንደተፈጠረ፣ አደጋውን ያስከተለው ምንድን ነው ለሚለው ጥያቄ በቂ ምላሽ የሚሰጥ መረጃ መገኘቱ ነው። ለጊዜው ግን ያ መረጃ ከእጃችን አልገባም። ያየኸውን ሪፖርት እኔም እየተመለከትኩት ነው። የኢትዮጵያ አየር መንገድን ባለፈው ዓመት የጎበኙት ፕሮፌሰር ተናጂ ስለ ብቃቱም ይህን ይላሉ። ባለፈው ዓመት የካቲት እዚያው ሄጄ የአየር መንገዱን ዋና መሥሪያ ቤትና ኦፐሬሽን ተመልክቻለሁ። የሥልጠና ማዕከሉን ተዘዋውሬ ጎብኝቻለሁ። ባየሁት በእጅጉ የተደመምኩት እጅግ የዘመነ የሥልጠና ማዕከል ምስለ በረራ መሣሪያዎች ብቻ ሳይሆን ባለሙያዎቻቸውም በጣም ብቁና እጅግ የተዋጣላቸው መሆናቸውን ተመልክቼ ከፍተኛ አድናቆትና ክብር አሳድረውብኛል። ኢትዮጵያ ባላት የሥራ አመራር ብቃትና የወደፊት የእድገት እቅድም ተደምሜያለሁ። እርግጥ በአጭር ጊዜ ሁኔታ ፈተና ሊገጥማቸው ይችላል። ለረጅሙ ጉዞ ግን በወጉ የተያዘና በብቃት የሚሰራ ተቋም ነው ያየሁት። አድማጮች፣ የምርመራ ሂደቶቹንና ሌሎች ተዛማች ጉዳዮች ተከታትለን መዘገባችንን እንቀጥላለን።